የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። ¶¶ ሰባ ምናምን ሰው አልቋል። እዚህ አሁን አይታቸውታል። ሀዘን ናይ ነው ሰው የተቀመጠው። በአንድ ቤት ውስጥ ሁለት ሬሳ፣ ሶስት ሬሳ፣ አራት ሬሳ፣ አንድ ሬሳ፣ እግሩ ያጣበት ጭንቅላቱ ያጣበት እና በችግር ውስጥ እያል ነው ያለ። ነው ቀደም ሲል የተከታተላቸኋቸው ከሰሞኑ በሲዳማ ብሔራዊ ክልላዊ መንግስት በስራቃዊ ሲዳማ ዞን ቡና ዞሪያ ወረዳ ለተከሰተውና ሰባ አንድ ሰዎች ህይወትን ለቀጠፉ የትራፊክ አደጋን በተመለከተ በስፍራው የሚገኙ የዓይን እማኞች ለአሜሪካ ድምፅ የተናገሩትን ነው። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የዛሬ ማክሰኞ ታህሳስ 22 2017 ዓ ም የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማዬ ነው እያስተናገድኳችሁ። እስከ ምሽቱ አራት ሰዓት ድረስ አብሬያችሁ አመሻለሁ። በዛሬው እለት የምንገኘው በአውሮፓውያን ዘንድ የሚከበረው የ2025 የአዲስ ዓመት ዋዜማ ላይ እንገኛለን። በዓሉ ለምታከብሩትም እንኳን አድርሳችሁ ማለት እንፈልጋለን። በምሽቱ የዓለም ዜናዎችን እዚህ ኤደን ገረመው ሁለት ታስደምጠን አብራኛለች። እንዲሁም የስቱዲዮ ቅንብሩን ፍራና ኃይሉ ትመራንላለች። የፕሮግራም ዋና አዘጋጅ ሲዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ኤደን ጠብቃችኋለች። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። በቅድሚያ አርዕስተ ዜናዎቹ እናስተዋውቃችሁ። ደቡብ ሱዳን የነዳጅ ምርቷን እንደገና ልትጀምር ነው። ፈረንሳይ ሶሪያ የሚገኙ የእስላማዊ መንግስት ኢላማዎችን ደበደበች። ሩሲያ የጋዛ አቅርቦት የምታቋርጥባት ሞልዶቫ ለኃይል እጥረት ተጋልጣለች። ሩሲያ የዩክሬን ድሮን ጥቃት የነዳጅ ቃጠሎ አስነስቷል አለች። የሚሉትና ሌሎች ዓለም አቀፍ ዜናዎችን እናደርሳችኋለን። ደቡብ ሱዳን የነዳጅ ምርቷን እንደገና ልትጀምር ነው። ደቡብ ሱዳን በዚህ ዓመት መጀመሪያ ላይ በሱዳን ጦርነት ቁልፉ የነዳጅ ማስተላለፊያ መስመሯ በመጎዳቱ ተቋርጦ የቆየውን ድፍድፍ ነዳጅ ወደ ውጭ የመላክ ሀሳቧን እንደገና ለመቀጠል ማቀዷን አስታውቃለች። የባህር በር የሌላት ደቡብ ሱዳን ወሳኝ የሆነውን የነዳጅ ምርቷን በፖርት ሱዳን ወደብ በኩል የመሸጋገሪያውን ወጪ ለሱዳን እየከፈለች ስትል ቆይታለች። የነዳጅ ማስተላለፊያ መስመር በሱዳን ሰራዊትና በፈጥኖ ደራሽ ኃይሎች ጦርነት ሳቢያ በመጎዳቱም ከዓለም አዲሷ ነጻ የሆነችውና ድሃዋን ደቡብ ሱዳንን ኢኮኖሚያን በእጅጉ ተጎድቶታል። የነዳጅ ዘይት ባለስልጣን ዋና ዲሬክተር ኮንጆን አኮት እንደ አውሮፓውያን አቆጣጠር ታህሳስ 19 በሀገሪቱ ነዳጅ ለሚያወጣ አንድ ድርጅት በጻፉት ደብዳቤ የነዳጅ ሚኒስቴር እንደ አውሮፓውያን አቆጣጠር ታህሳስ 30 ቀን በምርት ጣቢያ ሶስትና ሰባት የማምረት ስራው በይፋ የሚጀምርበት የመክፈቻ ቀን ነው ማለታቸውን ደብዳቤውን የተመለከተው ኤኤፍፒ ዘግቧል። ይሁን እንጂ የነዳጅ ምርቱ ስራ እንደገና ስለመጀመሩ ከገለልተኛ ወገን ማረጋገጥ አለመቻሉንም ኤኤፍፒ አክሎ ጠቅሷል። በወደ 12 ሚሊየን የሚጠጋ ህዝብ የሚኖሩባት ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ስታገኝ ሶስት አራተኛውን የነዳጅ ክምችት ከሱዳን አብራ ተረክባለች። የነዳጅ ማስተላለፊያ መስበር ሰብ ላሸቱ በፊት በቀን 150 ሺ በርሜል በላይ ድፍድፍ የነዳጅ ዘይት ታመርት እንደነበረም በየአመቱ የዓለም የኃይል ምንጭ ሀዝን የሚከታተለው የብሪታኒያው የነዳጅ ድርጅት ቢፒ ስታስቲካል ሪቪው ኦፍ ወርልድ ኢነርጂ አስታውቋል። ደቡብ ሱዳን በነዳጅ ሀብት የበለጸገች የዓለማችን ከሁሉም አዲሷ ሀገር ብትሆንም ብሔር ተኮር ጥቃትን፣ ስር የሰደደ አለመረጋጋትና ድህነት እንዲሁም የተፈጥሮ አደጋዎች ጋር ታግላ በእግሯ ለመቆም በመፍጨርጨር ላይ የምትገኝ አዲስ ሀገር ናት። ፈረንሳይ ሶሪያ ለሚገኙ የእስላማዊ መንግስት ኢላማዎችን መደብደቧን አስታወቀች። ፈረንሳይ ሶሪያ በሚገኙ እስላማዊ መንግስት ታጣቂዎች ላይ የአየር ድብደባ መፈጸሟን ዛሬ ማክሰኞ አስታውቃለች። የፈረንሳይ የመከላከያ ሚኒስቴር ሴባስቲያን ለኮርኑ ኤክስ ላይ በጻፉት ጽሁፍ ጥቃቱ የተፈጸመው ከትላንት በስቲያ እሁድ መሆኑን ያስታወቁ ሲሆን ሶሪያ ውስጥ የት ቦታ እንደተፈጸመ ግን አልገለጹም። የፈረንሳይ ጥቃት የተፈጸመው አማጽያኑ የሶሪያ ፕሬዚዳንት ባሽር አልአሳድን ከስልጣን ካባረሩ በኋላ በነበሩት ሳምንታት ውስጥ ነው። ዩናይትድ ስቴትስ በእስላማዊ መንግስት ኢላማዎች ላይ ያደረሰቻቸውን በርካታ ጥቃቶችም ተከትሎ ነው። የእስላማዊ መንግስት ታጣቂዎች የምስራቅ ሶሪያና በምስራቅ ኢራቅ ሰፋፊ አካባቢዎች የተቆጣጠሩት እንደ አውሮፓውያን አቆጣጠር በ2014 ነው። ይህ እርምጃቸውም በዩናይትድ ስቴትስ የተመራውን ጥምረት ያካተተ ቡድኑን የማጥፋት ዓለም አቀፍ ምላሽን አስከትሏል። ታጣቂዎቹ በአንድ ወቅት ይቆጣጠሩት ከነበረው ግዛት አብዛኛውን ቢያጡም አሁንም ድረስ ሶሪያ ውስጥ ይገኛሉ። ዩናይትድ ስቴትስ በዚህ ዓመቱ የአሜሪካ ምርጫ ጣልቃ ለመግባት ሞክረዋል ባለቻቸው ኢራንና ሩሲያ ውስጥ ባሉ አካላት ላይ ዛሬ ማክሰኞ ማዕቀብ ጥላለች የዩናይትድ ስቴትስ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ ተቋማቱ የኢራን አብዮታዊ ዘብ ወኪሎችና ከሩሲያ ወታደራዊ መረጃ ተቋም ጋር የተቆራኘ ድርጅት ማህበራዊና ፖለቲካዊ ውጥረቶችን ለመቀስቀስና በ2024 የአሜሪካ ምርጫ ወቅት የአሜሪካ መራጮች ላይ ተጽዕኖ ለመፍጠር አልመዋል ብሏል። ሚኒስቴሩ እንዳለው የግንዛቤ ማጎልበቻ ስርዓቶችን የሚያዘጋጀው ማዕከል እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ተጽዕኖ የሚያሳርፉ ስራዎችን ለማውጣት አቅዶ ነበር። በሞስኮ የሚገኘው የአካባቢው ፖለቲካ የተካነው ማዕከል ሲጂኢ በምርጫው ሂደት ስለ እጩነቱ የተሳሳተ መረጃ አሰራጭቷል እንዲሁም ስር የሰደዱ ሀሰተኛ መረጃ ፈጣሪዎችን በመምራትና በመደጎም ተሳትፏል ብሏል። ሲጂኢ በተጨማሪም በ2024 ምክትል ፕሬዝዳንታዊ እጩን በተመለከተ መሰረተ ቢስ ውንጀላ ለማዘጋጀት ቪዲዮውን እንደተጠቀመም ጠቅሷል። የቪዲዮ የትክክለኛ በቪዲዮ የትክክለኛው እጩ ኢላማ እንደተደረገበትም በቪዲዮ ይቅርታ በቪዲዮው የትኛው እጩ ኢላማ እንደተደረገባቸውም አልገለጸም። ሪፐብሊካኑ ዶናልድ ትራምፕ በህዳር ወር የዴሞክራቲክ እጩ ካማላ ሀሪስን በማሸነፍ ፕሬዚዳንት ሆነው ተመርጠዋል። በቀድሞ ምርጫ ከዋይት ሀውስ ከወጡ አራት ዓመታት በኋላ አስደናቂ በሆነ መንገድም ወደ ስልጣን ተመልሰዋል። የኢራንና የሩሲያ መንግስታት የምርጫ ሂደቶቻችንና ተቋሞቻችንን ኢላማ አድርገው የአሜሪካ ህዝብን በተነጣጠረ የሐሰት መረጃ ዘመቻዎች ለመከፋፈል ፈልገዋል ሲሉ የሚኒስቴሩ የሽብርተኝነትና የፋይናንስ ደህንነት ተጠባባቂ ምክትል ጸሐፊ ብራድሌ ስሚዝ በመግለጫቸው ላይ ተናግረዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የደቡብ ኮሪያ ፕሬዝዳንት ዩን የእስር ማዘዣ ወጣባቸው። የደቡብ ኮሪያ ፍርድ ቤት ፕሬዝዳንት ዩን ሱክዮል ላይ የጠየቀውን የእስር ማዘዣ ዛሬ ማክሰኞ አጽድቆታል። ታህሳስ ወር ላይ የወጣውና በአጭሩ የተቀጨውን ወታደራዊ ህግ ለማወጅ ባደረጉት ሙከራም ከስልጣን እንዲነሱ የተወሰነባቸው የፕሬዝዳንት ዩን አመፅን በማስነሳት የሀገሪቱ መገናኛ ብዙሀን በደቡብ ኮሪያ በስልጣን ላይ ያሉ የእስር ማዘዣ የወጣባቸው የመጀመሪያው ፕሬዝዳንት ናቸው ሲሉ ዘግበዋል። እንዲሁም ከስልጣን እንዲነሱ ካስወሰነባቸው ክስ በተጨማሪም አመጽ አመፅ በመቀስቀስና ስልጣንን ያለ አግባብ በመጠቀም በመንግስት ጥምር የመርማሪ ቡድን ምርመራ እየተካሄደባቸው ይገኛል። ፕሬዚዳንቱን የተከሰሱበትን ጉዳይ ቀርበው እንዲያስረዱ የተላኩላቸውን ሶስት የተለያዩ መጥሪያዎች ችላ በማለታቸው የዛሬ የማክሰኞ የፍርድ ቤት እስር ማዘዣ እንዲወጣባቸው ማድረጉም ተገልጿል። የዩን ጠበቃ የእስር ማዘዣውን ህገ ወጥ ነው በማለት ህገ መንግስታዊ ፍርድ ቤት ትዕዛዙን እንዲያስቆምም ጠይቀዋል። የፕሬዝዳንቱ ደህንነት ጠባቂዎች ወደ ፕሬዝዳንታዊው ጽህፈት ቤት ወይም የዩን ኦፊሴላዊ መኖሪያ ቤት የፍርድ ቤት ብርበራ ትዕዛዝ ይዘው የመጡትን መርማሪዎች የደህንነትና ወታደራዊ ጉዳዮችን በመጥቀስ እስካሁን ድረስ እንዳይገቡ አግደዋል። ፖርቶሪኮ አዲሱን ዓመት የምትቀበለው ያለመብራት ጨለማ ውስጥ ነው። የዩናይትድ ስቴትስ ግዛት የሆነችው ፖርቶሪኮ አንድ ነጥብ ሶስት ሚሊዮን የሚደርሱ ነዋሪዎቿ ዛሬ ማክሰኞ የሚብተውን የአዲሱን የአውሮፓውያን ዓመት ያለምንም መብራት በጨለማ ለመቀበል በዝግጅት ላይ ይገኛሉ። ባለስልጣናት የተቋረጠው የመብራት አገልግሎትን ለመመለስ እስከ ሁለት ቀናት ሊፈጅ እንደሚችልም ተናግረዋል። የኃይል መቋረጡ የተፈጠረው ዛሬ ማክሰኞ ማለዳው ላይ በተከሰተ የኤሌክትሪክ መስመር ብልሽት ነው። ጄኔሬተሮች ለመጠቀም አቅሙ ካላቸው በስተቀር የደሴቲቱ አብዛኛው ክፍል ጸጥታና ጨለማ ውስጥም ወድቋል። በመጨረሻም ሩሲያ የጋዝ አቅርቦት የምታቋርጥባት ሞልዶቫ ለሀይል እጥረት ተጋልጣለች። ሩሲያ የጋዝ አቅርቦቷን ከነገ ጀምሮ እንደምታቋርጥ በማስታወቋ የሀይል እጥረት ስጋት የገባት ሞልዶቫ በከባዱ ክረምት ለሚኖረው የማሞቂያና የመብራት ችግር እየተዘጋጀች ነው። ለአውሮፓ ህብረት አባልነት የታጨችው ሞልዶቫ የኤሌክትሪክ ሀይል የሚቋረጠው ንብረትነቱ የሩሲያ መንግስት የሆነው ጋዝፕሮም ሀገሪቱ የሰባት መቶ ዘጠኝ ሚሊዮን ዶላር ውዝፍ የመብራት እዳ አለባት በማለቱ ነው። የተባለውን የእዳ መጠን የምዕራባውያን ደጋፊ የሆነችው ሞልዶቫ ውድቅ አድርገዋለች። አድማጮች ለምሽቱ የያዝ ናቸው። ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መሰናደሮች ወደ አስማማየ ነው እመልሳቸዋለሁ አድማጮቻችንና ተመልካቾቻችን ስተከታተሉት የነበረው ከአሜሪካ ድምፅ ወደናንተ የደረሰ የሚገኘውን የአሜሪካ ድምፅ የማክሰኞ ምሽት ዝግጅታችን ነው። ቀደም ሲልም የዓለም የተሰባሰቡ ዜናዎቹ ወደናንተ ደረሱ። የደላለም ዜናዎቹ አመሰግናለሁ የተከታተላችሁ ከኛ ጋር እስከ አራሳ ድረስ አብራችን ትቆያውን ምጋብዛለሁ። ያስተናገድኳቸው የሚገኙ አስማማየ ነው ነኝ። በምሽቱ በዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ማብራናለች። እንዲሁም የስቱዲዮ ቅንብሩን ብርሃን ይሉ እየመራች ከኛ ጋር ቆይታ እያደረገች ነው የሚገኘው። የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ኮም እንዲሁም በፌስቡክ አቶ የአማሪክ ላይም በቀጥታ እየተከታተላችሁ አብራችሁ እንድታመሹን እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብየ ረስ ነው። በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ ተከስቶ ለ71 ሰዎች ህልፈት ህይወት ምክንያቱ በገላና ወንዝ ላይ ድልድዩ የተሰራበት ከፍተኛ መታጠፊያና ቁልቁለት ያለበት መሆኑን የአይን እማኞችና ትራፊክ ፖሊሶች ለአሜሪካ ድምፅ ተናግረዋል። በስፍራው በተደጋጋሚ ጊዜ አሰቃቂ የመኪና አደጋዎች እንደሚከሰት የአካባቢው ነዋሪዎች ገልጸዋል። የክልሉና ፌዴራል መንግስታት የመፍትሄ እርምጃ እንዲወስዱም አቤታቸሁን አቅርበዋል። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ወደ ስፍራው አቅንቶ ያሰናዳው ዘገባ እንደሚከተለው ይቀርባል። የ71 ሰዎች ህይወት በተቀጠፈበት የቦና ዙሪያ ወረዳም አካባቢ ነዋሪ የሆኑት አቶ ወንድሙ ቱሩም አስከፊና ዘግናኝ ስሉ የጠሩት አደጋ ሲከሰት በቦታው እንደነበረ ተናግሯል። አካባቢው ተደጋጋሚ አደጋ እንደሚከሰትበት ገልጸው ይህኛው ግን እጅግ የከፋ ነው ብለውታል። ሰባ ምናምን ሰው አልቋል። እዚህ አሁን አይታቸውታል። ልብሱ ሁሉ እዚህ አለ፣ ጫማ ሁሉ አለ፣ የሰው ጭንቅላት ሁሉ አለ። ሐዘናይ ነው። ሰው የተቀመጠው በአንድ ቤት ውስጥ ሁለት ሬሳ፣ ሶስት ሬሳ፣ አራት ሬሳ፣ አንድ ሬሳ እግሩ ያጣበት ጭንቅላቱ ያጣበት እና በችግር ውስጥ ነው ያለ ነው ይሄ ሁሉ አሁን አዘነታው እየተናገረ እያለቀሰ እኮ ነው። ለቅሶ ላይ ነን፣ ችግር ላይ ነን። ባለፈው እሁድ ታሳስ 20 ቀን 2017 ዓ ም በሲዳማ ክልል ቦና ዙሪያ ወረዳም በገላና ወንዝ ድልድ ላይ በደረሰው የመኪና አደጋም ቢያንስ 71 ሰዎች ሲሞቱ አራቱም መጎዳታቸውን የምስራቃዊ ሲዳማ ዞን አስተዳዳሪም ዶክተር ማቴ መንገሻ ለአሜሪካ ድምጽ አረጋግጧል። ሰባ አምስት ሰዎች መረጃ ነው የተገኘው። ከሰባ አምስቱ ሰባ አንዱ ወጣቶች አተናቸዋል። አራቱ በህይወት አሉ። አራቱ በህይወት ካሉት አንድ ሴትና ሶስት ወንዶች ናቸው። አደጋው በደረሰበት ቦታ የነበሩ አቶ ቃቀበ ማቴዎስ የተባሉ የአይን እማኝ በደረቅ ጭነት መኪና ውስጥ ከነበሩት ውስጥ ሙሽራው ከአራት ወንድሞቹና ከአጃቢዎቹ ጋር መሞታቸውን ገልጿል። ከአንድ ቤተሰብ ውስጥ እስከ አራት ሰዎች የሞቱ ሲሆን ከአርባ በላይ ሰዎች ድላ ሶንቃ ከተባለ ቀበሌ በአንድ ጊዜ መሞታቸውን ተናግሯል። ትላንትና በዘጠኝ ሰዓት አካባቢ መሰለኝ፣ ያው ሰዎች ሰርገኞች ናቸው። በአይሱዝ ተጭኖ ሲመጡ እንዳለ ነው የወረደው። በዛ ከቦና ወጥቶ ወደ ያው በሆናም ወረዳ ወረዳም በሆና ነው ቀበለ ድላ ሶንቃ ወደዛ ሲሄድ በመንገድ ላይ ነው ሄድ አደጋ የገጠመላቸው የዞኑ አስተዳዳሪ ዶክተር ማቴ መንገሻ ተሳፋሪዎችን ጭኖ ስጓዝ የነበረም ፍሳር አይሱዙ የተባለ የደረቅ ጭነት መኪና መንገዱን ስቶም በገላና ወንዝ ላይ ያለውን መሻገሪያ ድልድዩን አልፎም ወንዝ ውስጥ በመግባቱ እንደሆነም አብራርተዋል። ሌላ ከበደ ሙንጣሻ የተባሉ የወረዳው ነዋሪና የአይን እማኝ በአደጋው የሞቱ ሰዎችን አስክሬን ሰብስበው ማንሳታቸውን ገልጸውም ከዚህ ቀደም አይተውት በማያውቁት አደጋም ማዘናቸውን ተናግሯል። ሬሳ ሁሉ እኛንን ተሸክመን ያወጣ ነው። ከዚህ ሬሳውን አንድ ሁለት ሶስት አራት እየተባለ በአንድ አይሱዙ ብቻ ከሰማንያ ሰው በላይ ነበር የተጫነው። ከነዛም ውስጥ አንድ ይመተረፍ የለም። አንዲት እህትና ሁለት ወንድ ብቻ ነበረ። እነዛም ደግሞ ርስኪ ላይ ናቸው። ይኖሩ ይሞቱ አይታወቅም። እነዚህ ሪፈር ተደርጓል። ሌላው ደግሞ በአጠቃላይ ሬሳ ነው፣ በቃ ሬሳ ነው፣ እንዳለ ሬሳ ነው ሆነ። ስለዚህ በዚህ ድልድይ ብቻ ያለቁት ትላንትና፣ እጅግ በጣም ዘግናኝ በስዳማ ክልል በቦና ዙሪያ ወረዳ በዚህ በጋላና ድልድይ ያለቀ ህዝብ ህዝቡ ሳሆን ወጣቶች ጨቅላ ወጣቶች ናቸው። አቶ ወንድሙ ድልድዩን በሚሻገሩበት ወቅት በፍርሃት እንደሚዋጡ አስረድተው የአደጋው መንሰይም የመንገዱና የድልድዩ የጥራት ጉድለት ነው ብለዋል። እዛች ዳገቱ ሲመጣ እግዚአብሔር አሳልፈን አንተ ተባበረን እያለ ጭንቀቱን እየሰማ ነው የሚመጣው። የሚተነፍሰው ይህን ዳገት ከጨረሰ በኋላ ይህንን ወንዙን ከተሻገረ በኋላ እፋ ነው የምብለው። ከዚም የሚመጣው እየተጨነቀ ከዛም የሚመጣው እየተጨነቀ እግዚአብሔር ነፍሳችን የው እና ጠብቀን አሳልፈን እያሉ እየለመኑ እኮ ነው የሚመጣው። ሆኖም ገበያ የሚሄዱትም ሆነም እስከ ሰዎች ጋር የሚገናኙት ድልድዩን አልፎ በመሆኑ ከዛ ውጭ የሚገለገሉበት ሌላ አማራጭ እንደሌላቸውም አስረድተዋል። አቶ ከበደም መንገዱ በጣም አስቸጋሪ ነው ሲሉ ተናግሯል። አደገኛ ቦታ ስለሆነ መስራት ያለበት ቦታ ከዚህ በፊት የተቀየሰ በፊት ሌላ ቦታ ነበር የተቀየሰው። ነገር ግን ያንን እንዴት አድርገው ደግሞ ይህንን ቦታ ደግሞ እንደሰሩ እኛ አናውቅም፣ እውቀቱ በወቅቱ የለንም። ስለዚህ የተቀየሰው ድልድዩ ቀጥታ መውጣት አለበ ተብሎ ነበረ። አሁን ግን ቀጥታ ሳይሆን በዛ ጊዜ የነበሩ ባለሥልጣናትና ይህንን መንገድ የወሰዱ ኢንጂነሮች ይወቁበት። የቦና ዙሪያ ወረዳ ትራፊክ ፖሊስ አስተባባሪም ዋና ሳጅን እጅጉ ይልማ የሰባ አንድ ሰዎችን አስክሬን ማንሳታቸውን ገልጿል። አደጋው የተከሰተው በመንገዱ ችግር የተነሳ መሆኑን አስታውቀዋል። አደጋ ብዙ ጊዜ ይከፍ ያ ቦታ ነው የሚከሰተው። ብዙ የሰው ህይወት ነው እያለፈ ያለው። እንግዳ መኪናዎች ይመጣሉ። አብዛኛ ሰዓት ላይ እዛ እኮ ነው። ምክንያቱም መጀመሪያ መንገድ ሲሰራ መንገዱ ትክክል አይደለም። መውጣት ሲገባበት ቦታ ትቶ በዛ በድልድዩ ላይ ጠማማ ስለሆነ መንገዱ በድልድዩ ላይ እኮ ነው ችግር ያለው ይሄ የስዳማ መንግስትም የስዳማ መንግስትም የፌዴራል መንግስትም ይሄ ቦታ ድልድዩ አይቶ ሌላ መንገድ ቢፈጠርን ጥሩ ነው ይላለው። አደጋው የተከሰተበት የገላና ድልድይ ጠመዝማዛ መንገድ እንደጨረሱ ከፍተኛ ቁልቁለት ባለበት ገላና ወንዝ ላይ የተሰራ ሲሆን ለማለፍ አስቸጋሪ የሆነም ከባድ መታጠፋ ያለበት ከዘጠኝ እስከ አስር ሜትር ከፍታ ያለውና ከግራና ከቀኝ ያሉ መከላከያዎቹም የተሰባበሩበት መሆናቸውን ተመልክቻለሁም። እዚህ ስፍራ በተከሰተ አደጋ የሞቱ ሰዎች ቤተሰቦች ወደሚኖሩበት አንድ መንደራቅንቻ የነበረ ሲሆን በአንድ ቤት ውስጥ አራት አስክሬን በሌላ ቤት ደግሞ ሁለት አስክሬኖችን ዛሬ ለመቅበር መዘጋጀታቸውን የተጎጂ ቤተሰብ አባላት ነግረውኛል። አደጋው የተከሰተውም ከሐዋሳ 5 ኪሎ ሜትር ከአዲስ አበባ ደግሞ በ300 ኪሎ ሜትር ርቀት ላይ በምትገኘው በቦና ዙሪያ ወረዳ ገላና ወንዝ ላይ ሲሆን መንግስት የማስተካከያ እርምጃ ወስዶ መንገዱ እንዲያስተካክል ነዋሪዎች ጠይቀዋል። አቶ ከበደም ስለዚህ የብዙ ወገኖቻችን የብዙ ወገኖቻችን የብዙ ልጆች የብዙ ወጣቶች ሕይወት የተቀጠፈበት ቦታ ስለሆነ መንግስት ይህንን በአስቸኳይ ነገ ተነጎዳ ሳይል በዚህ ዓመት እርምጃ ወስዶ አዲስ መንገድ ተቀይሮ ሰላም የምናገኝበት መንገድ መፈጠር አለበት። የአሜሪካ ድምፅ በዚህ ጉዳይ ምላሽ ለማግኘት ያደረገው ጥረት የክልሉ የመንገድና ትራንስፖርት ቢሮ ኃላፊዎች ስልክ ስለማያንሷ አልተሳካም። የአደጋው ሰለባ የሆኑትም ወደ አንድ የሰርግ ስነ ሥርዓት ላይ ሲጓዙ የነበረና በቡና ሳይት ስራ ላይ ቆይቶ ሲመለሱ የነበሩም የአንድ አካባቢ ወጣቶች ሲሆኑም የቀብር ስነ ሥርዓቱም ዛሬ መፈጸሙን ዋና ሳጅን እጅጉ አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከአሜሪካ ድምጽ እየተላለፈላችሁ የሚገኙ የማክሰኞ ምሽት ዝግጅታችን ነው። ቀደም ሲል በሲዳማ ክልል የደረሰውን የትራፊክ አደጋ የተመለከተውን ዘገባ ነበር የተከታተላችሁት። የዚህን ዘገባ በምስል የተደገፈውን ቅንብር ደግሞ በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ የምታገኙት መሆኑን ከወዲሁ መጠቆም እንወዳለን። አሁን ቀጥታ የምናልፈው ወደ ምሽቱ የትንታኔ እርሶች የትንታኔ መጽሄታችን የመጀመሪያ ጉዳይ የሚመለከተው የኢትዮጵያና የሶማሊያ በሶማሊያ ያለውን የሰላም አስከባሪ የተመለከተ ነው። ኢትዮጵያ በአዲሱ የሰላም አስከባሪ ኃይል መሳደፍ እንዳትከለከል አንድ የሶማሊያ ባለስልጣን አስጠነቀቁ። አዲሱ የአፍሪካ ሕብረት የሶማሊያ የሰላም አስከባሪ ተልዕኮ በሰዓታት ውስጥ ስራውን ይጀምራል። ታዲያ አንድ የሶማሊያ ክፍለ ግዛት ባለስልጣን ኢትዮጵያ በእንግሊዝኛ የምጽሐር መጠሪያው አውሶም በተባለው ተልዕኮ እንዳትሳተፍ መደረግ የለባትም ሲሉ አስጠንቅቀዋል። የኢትዮጵያ ወታደሮች የሚገኙበት የጁባላንድ ክፍለ ግዛት ምክትል ፕሬዚዳንት መሀመድ ሰይድ አደን ለአሜሪካ ድምፅ የአፍሪካ ቀንድ አገልግሎት በሰጡት ቃል ኢትዮጵያ በተልኮ እንዳትሳትፍ ቢደረግ እንደሚቃወሙ ገልጸዋል። የቪኦኤው ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች። የጁባላንዱ ባለስልጣን ሞሐሙድ ሰኢድ አደን በሀገሪቱ ውስጥ ያለው የጸጥታ ሁናቴ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን አወዛጋቢ የባህር በር ተጠቃሚነት መግባቢያ ስምምነት ተከትሎ በሁለቱ ሀገሮች መካከል ለአንድ አመት ከዘለቀው አለመግባባት ጋር ተለይቶ መታየት እንዳለበት ነው ያሳሰቡት። የኢትዮጵያ ወታደሮች አውሶም ውስጥ እንዳይገቡ ቢደረግ የሚጠቅመው አልሸባብን ነው ሲሉም አክለዋል። ኢትዮጵያ በሶማሊያ ጸጥታ ጥበቃ ያላት ሚና እንዲቀር ቢደረግ ከሃይማኖት ያፈነገጡት ካህዲዎች ይጠቀማሉ። የሶማሊያ ህዝብ ደህንነቱ አደጋ ላይ ይወድቃል። ይህንን ስጋታችንን እኛ አስቀድመን አሰምተናል። አሁንም አቋማችን ይሄ ነው። የጁባላንዱ ምክትል ፕሬዚደንት በቅርቡ ወደ አዲስ አበባ ተጉዘው የጦር ኃይሎች ኤታማዦር ሹሙን ፊልድ ማርሻል ብርሃኑ ጁላን ጨምሮ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። ማህሙድ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጡት ቃል በሶማሊያና በኢትዮጵያ መካከል ትብብር ቢደረግ የኢትዮጵያ ወታደሮች በሚንቀሳቀሱባቸው አካባቢዎች የሚኖሩ ማህበረሰቦችን ደህንነት በይበልጥ ለመጠበቅ ይረዳል ብለዋል። ይህ ጉዳይ በጥንቃቄ መታየት አለበት። ሶማሊያ ውስጥ የጸጥታ ትብብርን በሚያረጋግጥ መልኩ እንዴት ነው ተግባራዊ ሊሆን የሚችለው የሚለው ከልብ እውነተኛ ከሆነ መንገድ መታየት ይኖርበታል። በተለየ መንገድ እንዲጠናና እቅድ እንዲወጣ ነው የምንፈልገው። የጁባላንዱ ባለስልጣን ይህንን አስተያየት የሰጡት የኢትዮጵያ ወታደሮች በአዲሱ የአፍሪካ ሕብረት የሶማሊያ ድጋፍ ሰጪና አረጋጊ ተልዕኮ ውስጥ ይካተቱ አይካተቱ ቁርጡ ባልታወቀበት በዚህ ወቅት ነው። ለአዲሱ የአፍሪካ ሕብረት ተልእኮ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የመጀመሪያውን ለአንድ ዓመት የሚዘልቅ ስልጣን አጽድቋል። አህጉራዊው ህብረት 12626 የሚደርሱ መለዮ ልባሽ ሰራዊቶች 1040 ፖሊሶችን ጨምሮ እስከሚቀጥለው የፈረንጆች 2025 ሰኔ ወር ድረስ እንዲያሰማራም የመንግስታቱ ድርጅት ፈቅዷል። ኢትዮጵያና ሶማሊያ ባለፈው እንደ አውሮፓውያን አቆጣጠር ታህሳስ 11 ቀን ቱርክ አንካራ ላይ ተገናኝተው ስምምነት የደረሱ ሲሆን አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ሊያከብሩ ቃል ተገባብተዋል። ከዚያ ወዲህም የሶማሊያ ባለስልጣናት ኢትዮጵያ በአውሶም ተልእኮ የምትሳተፍበትን ሁኔታ ለመመልከት ፈቃደኝነቱ እንዳላቸው አረጋግጠው ነበር። ሌላ በኩል ደግሞ የሶማሊያ ባለስልጣናቱ 11 ሺህ የሚሆኑ ወታደሮች ከዩጋንዳ ከጅቡቲ፣ እና ከኬንያ አግኝተናል ብለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ተስፋዬ ይልማ ባለፈው ሳምንት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባደረጉት ንግግር ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቶች ቁርጠኛ አጋርነቱ እንደሚቀጥልም እንተማመናለን። ኢትዮጵያ በድህረ አትሚስ ተልዕኮ ሚናውን ለመጫወት ዝግጁ ነች። ከአትሚስ ወደ አውሶም ሽግግሩ ስኬታማ የሚሆነው የሶማሊያ የጸጥታ ኃይሎች ሙሉ ኃላፊነታቸውን ለመረከብ እንዲችሉ ከተደረገ ብቻ መሆኑን አሳስበዋል። አምባሳደር ተስፋዬ አክለውም ኢትዮጵያ በአፍሪካ ህብረት የሶማሊያ ተልእኮ ውስጥ ለመሳተፍ ያላት ዝግጁነት ይቀጥላል ብለዋል። ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቱ ቁርጠኛ አጋርነቱ እንደሚቀጥልም እንተማመናለን። ኢትዮጵያ በድህረ አትሚስ ተልእኮ ሚናውን ለመጫወት ዝግጁ ነች። እሳቸው ይህንም ቢሉም በመንግስታቱ ድርጅት የሶማሊያ ምክትል ቋሚ መልእክተኛ መሐመድ ራቢ ዩሱፍ በሰጡት ምላሽ የኢትዮጵያን በተልእኮ መሳተፍ አጠራጣሪ በሆነ መልኩ ነበር ያስቀመጡት። በኢትዮጵያና በሶማሊያ መካከል ባለፉት አስራ አንድ ወራት በነበሩት የተመዘገቡ ድርጊቶች የተነሳ የሶማሊያ ፌዴራል መንግስት ከአትሚስ ወደ አውሶም ለምናደርገው ሽግግር አጠቃላዩን የጸጥታ ጥበቃ አደረጃጀቱን ገምግመዋል። አክለውም ሀገራቸው ለተልእኮ የሚያስፈልጋትን ሰራዊት መጠን አግኝታለች ብለዋል። በዚያን ወቅት ወታደር የሚያዋጡ የቀጥኖ አጋሮቻችን የሆኑ ሶስት አገሮች ለአውሶም የሚያስፈልገንን አስራ አንድ ሺ ሰራዊት ለማቅረብ ቃል በመግባት ድንቅ የሆነ አጋርነት ሰጥተውናል። የእነሱ ቃል መግባት በኢትዮጵያ አለመግባት የሚፈጠረውን ማናቸውም የጸጥታ ጥበቃ ክፍተት ይሙላል። በአልሸባብ ላይ የሚካሄደው ትግልም ወደፊት መግፋቱን እንዲቀጥል ያደርጋል። በሌላ በኩል ብሩንዲ ለአውሶም ተልእኮ በምታዋጣው ወታደር ቁጥር የተነሳ በሶማሊያና በብሩንዲ መካከል ጭቅጭቅ ተፈጥሯል። ያም የተልእኮ ሽግግሩን ያደናቅፋል የሚል ስጋት አስነስቷል። ሶማሊያ ቡሩንዲ 1041 ወታደሮች እንድታቀርብ የመደበችላት ሲሆን፣ ቡሩንዲ በበኩሏ አይበቃኝም፣ ወታደሮችን በሚያገኙት ድጋፍና በደህንነታቸው ረገድ ይጎዳብኛል ስትል ተቃውሞ አሰምታለች። ሁለት ዲፕሎማቶች እንደገለጡት ከሆነ ቡሩንዲ ሁለት ሺህ ወታደሮች ለማቅረብ ነው የምትፈልገው። የአፍሪካ ህብረትና የሶማሊያ ባለስልጣናት የአዲሱ የሶማሊያ አረጋጊ ተልእኮ ተሳታፊ ሀገሮች ምን ያህል ወታደር እንደሚያዋጡ ውይይቱ እንደቀጠለ መሆኑንና መፍትሄ እንደሚገኝለት ጠቁመዋል። ከመጀመሪያው የትንታኔ መጽሄታችን ቅንብር ተመልሰናል። ሁለተኛው ደግሞ የሚያተኩረው ወደዚህ ወደ አሜሪካ ይመልሰናል። የጦር መሳሪያ ባለቤቶች የጣለባቸው ቁጥጥር በትራምፕ ሲወገድ ለማየት ጓጉተዋል ይላል የሁለተኛው ዘገባችን። በባይደን አስተዳደር በዩናይትድ ስቴትስ የሚፈጸሙ ጥቃቶችን የመከላከያ እርምጃዎች ተጠናክረዋል። ነገር ግን ተመራጩ ፕሬዚዳንት ዶናልድ ትራምፕ በጥር ወር ስልጣን ሲረከቡ ትልቅ የፖሊሲ ለውጥ ይደረጋል ተብሎ እየተጠበቀ ነው። የአሜሪካ ድምጿ ቬሮኒካ ቫልደራስ ኤግሊሲያስ የጦር መሳሪያ ባለቤቶችና የጦር መሳሪያ ቁጥጥር እንዲደረግ የሚሟገቱ ባለሙያዎችን አነጋግራ በጉዳዩ ላይ ያደረሰችን ያዘጋጀችውን ጥንቅር ስመኝ ሸቆየ እንደሚከተሉት ታቀርበዋለች። ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣን እንደያዙ ወዲያውኑ እንደሚያስፈጽሙ ቃል ከገቧቸው ጉዳዮች አንዱ የጦር መሳሪያ ባለቤቶችን መብት ማስከበር ነው። በሁለተኛው የስልጣን ዘመኔ ባይደን በሁለተኛው ህገ መንግስታዊ መብት ላይ ያደረሱትን ጥቃት እንቀለብሳለን። ጥቃቶቹ ኃይለኛና በፍጥነት የሚፈጸሙ ይሆናሉ። ባይደን ከዋይት ሀውስ እግራቸው ከወጣበት ደቂቃ ጀምሮ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2023 ብቻ ቢያንስ 47 ሺህ ሰዎች በጦር መሳሪያ ጥቃት ህይወታቸው አልፏል። በዚህም ምክንያት ፕሬዚዳንት ጆ ባይደን ተከታታይ እርምጃዎች የወሰዱ ሲሆን ተመራማሪዎች ቁጥሩን ለመቀነስ ረድተዋል ይላሉ። ጄን ፓውሊዮ ኮኒስ በጆንስ ሆፕኪንስ ዩኒቨርሲቲ የጦር መሳሪያ ጥቃት መፍትሄ ማዕከል ውስጥ የፖሊሲና ፕሮግራም ዳይሬክተር ናቸው። እርምጃዎቹ የአሜሪካ የማዳን እቅድ በተሰኘው መርሃ ግብር በማህበረሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል ድጋፍ ይሆን ዘንድ የተመደበውን ገንዘብ ያጠቃልላል የባይደን አስተዳደር የአልኮል የትንባሆ የጦር መሳሪያዎችና የፈንጂዎች ህግ አስከባሪ ቢሮና የፌዴራሉ ምርመራ ቢሮን የመቆጣጠር ብቃት አጠናክሯል የጦር መሳሪያ መብት ተሟጋቾች በበኩላቸው እነዚህ ቁጥጥሮች ጦር መሳሪያ የመያዝ ህገ መንግስታዊ መብትን ይጻረራል በማለት ይከራከራሉ ትራምፕ ወደ ስልጣን ሲመጡ እንደሚያነሷቸውም እርግጠኛ ናቸው። አላን ጎትሊብ የሁለተኛ ህገ መንግስታዊ መብት ፋውንዴሽን ምክትል ፕሬዚዳንት ናቸው። የሰዎችን ደህንነት ለመጠበቅ ያደረጉት ነገር አለ ብለን አናስብም። ያደረጉት ነገር ቢኖር ሁለተኛውን ህገ መንግስታዊ መብቶች መጣስ ነው። ደጋፊዎቹ አክለው ትራምፕ በግዛታቸው የጦር መሳሪያ ለመያዝ ፍቃድ ያላቸው ሰዎች ወደ ሌላ ግዛት ይዘው መዘዋወር የሚያስችላቸው ህግ ለመፈረም የገቡትን ቃል ሲፈጽሙ ለማየትም ጓጉተዋል። ህጉ ፈቃድ ያላቸው ሰዎች የጦር መሳሪያዎችን ይዘው በሀምሳዎቹም ግዛቶች እንዲዘዋወሩ እንደሚያስችላቸው ዊስኮንሲን በሚገኘው የጠመንጃ መብቶች ቡድን ፕሬዝዳንት ኒክ ክላርክ ይገልጻሉ። በእያንዳንዱ በምናልፍበት ግዛት የጦር መሳሪያ ህጎቻቸውን መመልከት ይኖርብናል። በአንዳንዶቹ ግዛት ለመያዝ ህጋዊ ላንሆን እንችላለን። ስለዚህ በፌዴራል ደረጃ ማየት የምንፈልገው ነገር ነው። የአእምሮ ጤና ችግር የነበረበት የፍራንክ ሲሞሬሊ ልጅ እንደ አውሮፓውያን አቆጣጠር በ2022 በህጋዊ መንገድ በገዛው የጦር መሳሪያ ራሱ ላይ በተኮሰ በሳምንታት ጊዜ ውስጥ ህይወቱ አልፏል። በዚህ ምክንያት ሲሞሬሊ የጀርባ ምርመራዎች የመሳሰሉ የጦር መሳሪያ ደህንነት እርምጃዎች በትራምፕ አስተዳደርም እንዲቀጥሉ ይፈልጋል። እናት ወይም አባት ለደህንነታችሁ ሲሉ ቤታችሁ የጦር መሳሪያ ማስቀመጥ ቢፈልጉ ችግር የለብኝም። የማይገባኝ ግን የእነሱ የጦር መሳሪያ መብት የኔን መሳሪያ ከቤቴ ማራቅ መብት የሚገፋው ለምንድን ነው የሚለው ነው። ፒው የተሰኘው የጥናት ማዕከል እንዳመለከተው የአእምሮ ጤና ችግር ያለባቸው ሰዎች የጦር መሳሪያ መግዛት እንዳይችሉ መከልከሉን አብዛኛው ማህበረሰብ ይደግፋል። ነገር ግን አሜሪካውያን ከጦር መሳሪያ ጋር በተያያዙ ፖሊሲዎች ዙሪያ አሁንም የተከፋፈሉ ናቸው። በቬሮኒካ ባልደራስ ኢግሊሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ በትራምፕ አስተዳደር የስደተኞች ሁኔታ ምን ይመስላል የሚለውን የሚመለከት ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ የስደተኞችን ጉዳይ የምርጫ ዘመቻቸው ዋና ጉዳይ አድርገው ነበር። መጪው አስተዳደራቸው በህገወጥ ፍልሰተኞች ላይ ጠንከር ያለ የህግ ማስከበር እርምጃ ለመውሰድ ማቅደዋል። የቪኦኤ ስደተኞች ጉዳይ ዘጋቢ አሊኒ ቤሮስ አዲሱ የአስተዳደር የስደተኞችን ፖሊሲ ምን እንደሚመስል ታስቃኘናለች። እንግዲ ወልዴ እንደሚከተሉ ያቀርበዋል። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ጠንከር ያለ የድንበር ቁጥጥር እንደሚያደርጉ በተጨማሪም ህጋዊ ሰነድ የሌላቸውን በቁጥጥር ስራ ውለው ከሀገር እንደሚያባርሩ ቃል ገብተዋል። በአሜሪካ ታሪክ ግዙፍ በሚባል ደረጃ ስደተኞችን ከሀገር እናስወጣለን። አማራጭ የለንም። ምክንያቱም የትኛውም ሀገር ይህን ችሎ ማስተናገድ አይችልም። ከዶናልድ ትራምፕ እቅዶች መካከል ስደተኞችን ለጊዜው ማቆያ ስፍራዎችን በብዛት ማዘጋጀትና ወደ ሀገር ለመግባት የሚሹ ፍልሰተኞች ጉዳያቸው እስከሚታይ በሜክሲኮ እንዲቆዩ የሚያዘውን ፖሊሲ እንደገና መልሶ ተግባር ላይ እንዲውል ማድረግ ይገኙበታል። ትራምፕ የአስተዳደራቸው የስደተኞች ጉዳይ አስተባባሪ እንዲሆኑ ያጫቸው ታም ሆማን እንደሚሉት ሕግ ማስከበሩ የሚያተኩረው በህዝቡ ደህንነትና በብሔራዊ ደህንነት ላይ ነው። በዚህ ሀገር ከፍተኛ ቁጥር ያለው ፍልሰተኛ ባለበት በዚህ ወቅት ግዙፍ የሆነ ከሀገር የማባረር ዘመቻ መደረግ አለበት። አንዳንድ የስደተኞች ጉዳይ ባለሙያዎች እንደሚሉት ደግሞ በጅምላ ማባረሩ ስደተኞች ወንጀልን ለህግ አስከባሪዎች ሪፖርት ከማድረግ እንዲቆጠቡ ሲያደርግ፣ ይህም የህዝብ ደህንነትን ይጎዳል። ዴቪድ ባየር ካቶ በተሰኘው ተቋም የስደተኞች ጥናት ኃላፊ ናቸው። አሜሪካ ከተወለዱት ዜጎች በበለጠ ስደተኞች ወንጀልን ለፖሊስ ሪፖርት ያደርጋሉ። ነገር ግን ጥናቶች በተደጋጋሚ እንዳመለከቱት በአንዳንድ አካባቢ በጅምላ ህግ ለማስከበር በሚሞከርበት ወቅት በስደተኞቹ ዘንድ ወንጀልን ሪፖርት ማድረጉ ይቀንሳል። ከዚህ በፊት የዴሞክራቲክም ሆነ የሪፐብሊካን አስተዳደሮች ስደተኞች ወንጀል ያልፈጸሙ ከሆነ የጥገኝነት ጥያቄያቸው መልስ እስከሚያገኝና ጉዳያቸው እስኪጠናቀቅ ድረስ እንዲቆዩ ይፈቅዱ ነበር። አዲስ በሚመጣው አስተዳደር ግን ይህ ላይቀጥል ይችላል። ምክንያቱም በአዲሱ አስተዳደር በቁጥጥር ስር ሆኖ መቆየት ግዴታ ይሆናል። ዴቪድ ሊዮፖልድ የስደተኞች ጠበቃ ናቸው። ህጋዊና ቋሚ ነዋሪዎች ቋሚ የመኖሪያ ፍቃድ፣ ግሪን ካርዳቸውን ሁሌም እንዲይዙ ይመክራሉ። ህጋዊና ቋሚ ነዋሪ ከሆንኩ፣ ግሪን ካርድ ካለኝ፣ ግሪን ካርዱን ሁሌም እይዛለሁ። የትረምፕ ባለሥልጣናት እርምጃው ወንጀለኞች እንዳይበረታቱ ያደርጋል ሲሉ ይሟገታሉ። የስደተኞች ጥናት ባለሙያው ዴቪድ ካቶ ግን ባለፈው የትረምፕ አስተዳደር የሆነው በተቃራኒው እንደሆነ ያስረዳሉ። በጅምላ ማባረር ከባድ ወንጀል የፈጸሙት ላይ እንዳናተኩር ያደርጋል። ባለፈው የትራምፕ አስተዳደር በቅድሚያ ወንጀል በሚፈጽሙት ላይ እንዲተኮር በሚል የተቀመጠው መመሪያ እንዲቀር በመደረጉ የስደተኞችና ጉምሩክ ሕግ አስከባሪ ኃይል ወንጀለኛ ያልሆኑትም በእጥፍ በሚባል ብዛት ያዘ። ይህ በእንዲህ እንዳለ ዴቪድ ባየር እንደሚሉት በድንበር አቋርጠው ለመግባት የሚሞክሩት ወንጀለኞች ቁጥር በሶስት እጥፍ ጨምሯል። ትራምፕ በበኩላቸው በስደተኞች ጉዳይ ላይ እርምጃ መውሰድ የሚጀምሩት ቃለ መሐላ በሚፈጽሙበት እንደ አውሮፓን አቆጣጠር ጥር 20 ወይም በኢትዮጵያ አቆጣጠር ጥር 12 2017 ዓ ም መሆኑን አስታውቀዋል አሌኒ ቤሮስ ላላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ እየተካተላችሁ የምትገኙት የታህሳስ 22 2017 ዓ ም የማክሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን በአሜሪካ የሰዓት አቆጣጠር ሰባት ሰዓት ከሰላሳ ሶስት ይላል። በኢትዮጵያ ከምሽቱ ሶስት ሰዓት ከሰላሳ ሶስት ማለት ነው። የመጀመሪያ ምዕራፍ ቅንብሮቻችን ነው ቀደም ሲል ስተከታትሏቸው የነበረው። አሁን ቀጥታ የምናልፈው ደግሞ ወደ ሁለተኛ አጋማሽ ቅንብሮቻችን ይሆናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን በከሰሞን ህይወታቸው ያለፉትን የቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተርን የተመለከተ ነው። አሜሪካውያን እሁድ ዕለት በመቶ ዓመታቸው ከዚህ ዓለም በሞት የተለዩትን በ39ኛውን የአገሪቱን ፕሬዚዳንት ጂሚ ካርተርን አስተዋሽ ሀሳቦችን እየገለጹ ነው። የቪኦኤ ዘጋቢስ ኮስተርነስ በዚህ ዘገባ ጉዳይ ያጠናቀሩ ዘገባን ሀብታሙ ስዩም እንደሚከተለው ያቀርበዋል። የአሜሪካ ሰንደቅ ዓላማ ዝቅ ብሎ ከተውለበለበበት ዋይት ሀውስ ውጭ የተገኙት ከካሊፎርኒያ ግዛት የመጡ ቼሪል ጆንሰን ጂሚ ካርተር የሚወዷቸው ፕሬዚደንት እንደነበሩ ይናገራሉ። ጥሩ ሰው ነበሩ። አሁን ላይ በብዛት የማይታይ ጨዋና ታማኝ ሰው ነበሩ። በዋሽንግተን ግዛት ታኮማ ከተማ ነዋሪ የሆኑት ኬት በርንስ ካርተርን ይበልጡን የሚያስታውሷቸው መጠለያ ለሚሹ ሰዎች በማሰብ ተሳታፊ በነበሩበት የቤቶች ግንባታ ስራ ነው። በምኖርበት አካባቢ በርካታ የመጠለያ ለሰብአዊነት መርሃ ግብር ቤቶች ነበሩ። ሌሎችን ለመርዳት ያላቸው ቁርጠኝነት የእኛም የህይወት ዘመን ቀዳሚ ዓላማ ሊሆን ይገባል ብዬ አስባለሁ። የዓለም ወቅታዊ እሁነት ለሰዎች ድጋፍ የማንሰጥበት መሆኑ አሳዛኝ ነው። ለብዙ ዓመታት እሳቸው መልካም ተምሳሌትነትን አኑረዋል ነው ያሉት። ካርተር ሰዎችን የመንከባከብ አስፈላጊነትን አሳይተዋል ይላሉ ከቨርጂኒያ የመጡት አቶ ሻዋከር በህዝብ አገልግሎት ውስጥ የምትገባው የመጡት ሰዎችን ለማገልገል ነው። ይህ በጣም ቁልፍ ብቃት የሚጠይቅና በምሳሌነት መምራት ነው። የመጽሐፍ ቅዱስ እውቀት ነበራቸው። መጠለያ ለሰብአዊነት የተሰኘ መርሃ ግብርም ዘርግተዋል። እነዚህ ሁሉ እንዴት መምራት እንዳለብንና አሜሪካውያን እንዴት መግባባት እንዳለብን የሚያሳዩ ጥሩ ምሳሌዎች ናቸው። የኒውዮርክ የአክሲዮን ገበያ ሰኞ እለት ስራውን ከመጀመሩ በፊት ለቀድሞ ፕሬዚደንት የህሊና ጸሎት መርሃ ግብርን አከናውኗል። የኒው ጀርሲ ነዋሪ ዶላሪስ ስፒቫክ ካርተር ከእስራኤላውያንና ከፍልስጤማውያን ጋር የሰሩትን ስራም ያስታውሳሉ። ለሥነ ምህዳርና ህዝባዊ መብቶች የታገሉ በመሆናቸው የእሳቸውም ሆነ የፕሬዝዳንትነት ዘመናቸው አድናቂ ነኝ። ከኃላፊነት ዘመናቸው በኋላ በተለይም በመካከለኛው ምስራቅ ላይ የጻፏቸው መጽሐፍት ግዙፎቹ ናቸው። የካምፕ ዴቪዱን ስምምነት በተመለከተ ሳስብና ስናገር በስሜት እናጣለው። የካርተር ሞት ስለ ሕይወታቸውና ስለ ፕሬዚደንትነት ዘመናቸው የበለጠ ለማወቅ እድል የሚሰጥ መሆኑን የሚናገሩት ደግሞ የከነቲኬት ነዋሪዋ ኪም ፓትቪን ናቸው። የማላውቃቸውን ብዙ ፖሊሲዎች በተመለከተ እንዲሁም የወቅቱን ምጣኔ ሀብታዊ ሁነቶችና ታሪክን ማወቅ እንሻለሁ። የዛሬን ሁነት እንድንተረጉም ስለሚያስችለን ሁል ጊዜ ከታሪክ ብዙ እንማራለን ብዬም አስባለሁ። ካርተር በተወለዱበት ፕሌንስ፣ ጆርጂያ የሚኖሩት ሳንድራ ዋልተርስ ከሳቸው ቤት ፊት ለፊት የነበሩትን ጓደኛቸውን ያስታውሷቸዋል። መቶ አመት እንዲኖሩ ስለተፈቀደላቸውና ሊያደርጉት የሚፈልጉትን ነገር ሁሉ ስላደረገላቸው ፈጣሪ የተመሰገነ ይሁን። ፔሊን፣ ጆርጂያ በምትገኝ ከተማ የለውዝ እርሻ አድገው ለዩናይትድ ስቴትስ ፕሬዚዳንትነት የበቁት እኚህ ሰው ያስመዘገቡትን በርካታ ስኬቶች የተመለከተ ሊያዝንባቸው ይከብደዋል። ዋሽንግተን ዲሲ ከሚደረገው ብሔራዊ የሽኝት መርሃ ግብር በኋላ ጂሚ ካርተር ፕሌንስ ጆርጂያ ውስጥ ግብዓተ መሬታቸው ይፈጽማል። የቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተር ኅልፈትን አስመልክቶ የተጠናቀረውን ዘገባ ነበር፣ ቀደም ሲል የተከታተል ነው። ቀጥሎ ደግሞ ሳምንታዊው ንግድና ምጣኔ ሀብት ወደ እናንተ ይደርሳል። በዛሬው ንግድና ምጣኔ ሀብት ዝግጅታችን የምንመለከተው አቦልደሞዜ የተባለውን የቅድመ ደሞዝ ብድር አገልግሎት መጀመሩን የተመለከተ ነው። ባለፈው ቅዳሜ ታኅሣሥ 12 2017 ዓ ም ቡና ባንክ እና ካቻ ዲጂታል ፋይናንሽል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዜ የተባለ የዲጂታል ብድርና ቁጠባ አገልግሎት በይፋስ ጀምረዋል። በሙከራ አገልግሎት ላይ የቆየ መሆኑን በተገለጸው አቦል ደሞዜ ለተቀጣሪ ደሞዝተኛ የህብረተሰብ ክፍል አገልግሎት እንዲሰጥ የተዘጋጀ መተግበሪያ መሆኑን የካቻ ዲጂታል ፋይናንስ አገልግሎትና የቡና ባንክ ኃላፊዎች ለአሜሪካ ድምፅ ተናግረዋል። ሰራተኞች ከክፍያ ቀናቸው በፊት የገንዘብ ጥረት ሲገጥማቸው የወር ደመወዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችላቸው መሆኑን የአገልግሎት ተጠቃሚ መሆናቸው የነገሩን የአዲስ አበባ ነዋሪ ወይዘሮ ሶስና እና አቶ እስራኤል በቀለ ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይ ላይ ደረጀ ደስታ ያጠናቀሩ ዘገባ እንደሚከትሉ ይቀርባል። የካቻ ዲጂታል ፋይናንስና የኢትዮጵያ ቡና ባንክ አቦል ደሞዜ የተሰኘውን የቅድመ ደሞዝ ብድር መውሰጃና የቁጠባ አገልግሎትን የሚሰጠውን የዲጂታል መተግበሪያ በይፋ መጀመራቸውን ያስታወቁት ባለፈው ቅዳሜ ነበር። አቶ አብርሃም ጥላሁን የካቻ ዲጂታል ዋና ስራ አስፈጻሚ፣ ዲጂታል ሴቪንግን ዲጂታል ሌንዲንግ ወይም ደግሞ የዲጂታል ቁጠባና የዲጂታል ብድር አገልግሎት የመረጣት ፕሮግራም ነው የነበረን። የዲጂታል ቁጠባ ማለት ሰዎች ወደ ቅርንጫፍ መሄድ ሳይጠበቅባቸው በእጅ ስልካቸው አማካኝነት የብሔራዊ ባንክን ከዋይሲ አሟልተው የቁጠባ ሂሳብ መክፈት የሚችሉበት እና ሂሳባቸውን ማንቀሳቀስ የሚችሉበት አገልግሎት ነው። እንዲሁም ደግሞ የዲጂታል ብድር አገልግሎት ደግሞ አነስተኛ ብድሮችን ብዙ መያዣ የማይጠየቅባቸው የደንበኛውን የገንዘብ እንቅስቃሴዎች፣ ሂሳቡ ላይ ያሉ ዝውውሮችን፣ እንዲሁም ሌሎች ገንዘብ ነክ ያልሆኑ መረጃዎችን ፕሮሰስ በማድረግ ከቅርንጫፍ መሄድ ሳይጠበቅበት ደንበኛው ካለበት ሆኖ በእጅ ስልኩ አማካኝነት የብድር አገልግሎት ማግኘት የሚችልበት እንዲሁም ክፍያውንም ሲፈጽም ወደ ቅርንጫፍ ማሄድ ሳይጠበቅበት በክፍያ ቀኑ ራ የራሱ ሲስተሙ ኮሌክት የሚያደርግበት አሰራር ነው። ስለዚህ የነበረን ነው የምርቃት ፕሮግራም በዲጂታል ቁጠባና የዲጂታል ብድር አገልግሎት ከቡና ባንክ ጋር ሆነን በጋራ አስፈላጊ የብሔራዊ ባንክ መስፈርቶችን አሟልተን ለህብረተሰቡ ያስተዋወቅንበት መድረክ ነበር። በዝግጅቱ ወቅት በቦታው እንደነበሩ የነገሩን ከኢትፌን ቴክ ተቋም የሂሳብ አያያዝና ባለሙያ የዲጂታል ቴክኖሎጂ አሰልጣኝና አማካሪ አቶ በረከት ቦጋለ ከሌሎች የዲጂታል መተግበሪያዎች ለምሳሌ ከቴሌብርም ሆነ ኤምፔሳ ይሄኛውን የካቻ አባል ደሞዜ የሚለየው ምን እንደሆነ የተጠየቁት አቶ በረከት ይመልሳሉ። አንድ ናቸው። ቴሌ ብር ሞባይል መኒ ነው፣ ካቻ ሞባይል መኒ ነው፣ ኤምፔሳ ሞባይል መኒ ነው። ነገር ግን ምንድን ነው ቴሌ ብር በቴሌ ሲም ነው የሚሰራው፣ ኤምፔሳ በሳፋሪኮም ሲም ነው የሚሰራው፣ ካቻ በሁለቱም ሲም ይሰራል። የአዲስ አበባ ነዋሪ መሆኗንና አንድ ድርጅት ውስጥ ተቀጣሪ መሆኗን የነገረችን ወይዘሪት ሶስና ሻውል የአቦል ደሞዜ ተጠቃሚ ናት። ምንድን ነው ፔሮል የሚከፈለኝ በቡና ባንክ በኩል ነው ደሞ አገኘው እሱም በመጠቀም በሱ በኩል ደሞ ስለሚገባልኝ የአቦል ደሞዜ ተጠቃሚ ሆኛለሁ። አቦል ደሞዜ ላይ ደግሞ ደሞዜን ሰላሳ ሶስት ፐርሰንት እና ሀምሳ ፐርሰንት አገኛለሁ። እና ለተለያዩ ለአስፈለጉኝ ነገሮች ለትምህርት ቤት ክፍያ ሊሆን ይችላል፣ ለቤት ኪራይ፣ ለተለያየ ነገር ፋይናንሻሊ ኝ ነገሮች በቀላሉ የደሞዝ መዳረሻ ብድር ማግኘት ችያለሁ። ለምሳሌ እንሱን ለመበደር ምን ጠየቁሽ? እኔ የምሰራበት ድርጅት በቡና በኩል ነው ደሞዝ ለእኔ የሚከፍለኝ። ስለዚህ ቡና በእሱ በኩል ለሰራተኞቹ ደሞዝ የሚከፍል ካምፓኒ ካምፓኒን ለሰራተኞቹ የደሞዝ መዳረሻ ብድር የሚያቀርበው አቡል ደሞዚ ነው። በሱ በኩል ነው እኔ ተጠቃሚ የሆንኩት። በቡና ባንክ አክሲዮን ማህበር የዲጂታል ፋይናንሽል አገልግሎት ዋና ስራ አስኪያጅ አቶ ታደሰ መለሰ ግን ተጠቃሚዎች የቡና ባንክ ደንበኛ ብቻ መሆን አይጠበቅባቸውም ይላሉ። የካቻ ዲጂታል ፋይናንሽል አክሲዮን ማህበር ደንበኛ ከሆነም አገልግሎቱን ማግኘት ይችላል። የቡና ባንክ አክሲዮን ማህበር ደንበኛ ከሆነም ይችላል። የሰማሁት ምናልባት ከቡና ባንክ ጋር የሳብ መዝገብ ይከፈቱ ወይም አካውንት ያላቸው ብቻ ናቸው ይህን አገልግሎት የሚጠቀሙት የሚል ነው። አይ እሱ ትክክል አይደለም። እንግዲህ ቡና ባንክ ከካቻ ዲጂታል ፋይናንሻል አክሲዮን ማህበር ጋር በጋራ ተባብረን ነው ፕሮዳክቱን ያበለጸግነው አገልግሎቱን ሰጠው። ስለዚህ ወይ የካቻ ደንበኛ ከሆነም የቡና ባንክ አክሲዮን ማህበር ደንበኛ ሳይሆን ተጠቃሚ መሆን ይችላል። የቡና ባንክ ደንበኛ ከሆነ ደግሞ የካቻ ደንበኛ ሳይሆን መጠቀም ይችላል። ከሁለት አንዳችን ደንበኛ ከሆነ የአገልግሎቱ ተጠቃሚ መሆን ይችላል ማለት። ይህም ሆኖ አሁንም የአቦል ደሞዜ አገልግሎት በቡና ባንክ እና በካቻ ዲጂታል አባላት ብቻ ላይ የተወሰነ መሆኑ ተከታዩ የአቶ ታደሰ ማብራሪያ ያስረዳል። አገልግሎቱን ለመጠቀም ከሚያስፈልጉት መስፈርቶች መካከል አንደኛው የቡና ወይም የካቻ ዲጂታል ፋይናንሻል አገልግሎት ማህበር ደንበኛ መሆን ይጠበቅባቸዋል። ሁለተኛው በድርጅቶች ውስጥ ተቀጥረው የሚሰሩና ቋሚ ሰራተኛ መሆን ይጠበቅባቸዋል። ሌላው ድርጅቶቹ ከቡን ጋር ወይም ደግሞ ከካቻ ጋር ደንበ ይጠበቅባቸዋል። እነህ ድርጅቶች የቋሚ ሰራቻቸውን ወራዊ ደሞዝ በካቻ ወይም ደግሞ በቡና አክሲዮን ማህበር በኩል የደሞዛቸውን መፈጸም ይጠበቅባቸዋል ያደረጉ የሰራቻቸው ቋሚ ሰራቻቸው የአቦልደ ሞዜ የብድር አገልግሎት ተጠቃሚ መሆን። የቁጠባ አገልግሎቱን ለማግኘት ግን እኚህ የጠቀስኳቸው መስፈርቶች አያስፈልጉም። የካቻን ዋሌት አውርደው መጠቀም ይችላል። የተለየ መስፈርት የለውም። የዲጂታል የቁጠባ አገልግሎቱን ለመጠቀም ከብሔራዊ ባንክ በተሰጠ ፍቃድ መሰረት ከሶስት ወር በኋላ ሌሎች የፋይናንስ አገልግሎት ዘርፎችን በማካተት በሙሉ አቅሙ የሚጀምር መሆኑን የሚገልጹት ኃላፊዎች አሁን እየተሰጠ ያለው አገልግሎት ሙከራ ብነት ወይም ፓይለት መረሃ ግብር መሆኑን በመግለጽ በቡና ባንክና ካቻ ዲጂታል ተጠቃሚዎች ብቻ የመወሰኑን አግባብነት ያስረዳሉ። የካቻ ማርኬቲንግ ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ጉዳዩ የቴክኖሎጂና የገንዘብ ጉዳይ በመሆኑ ቀስ በቀስ ደረጃ በደረጃ መታየት ያለበት መሆኑን ያስረዳሉ። አሁን በሺዎች የሚቆጠሩ ሰራተኞችን አስገብተን እየተጠቀሙ ነው፣ እያየነው ነው። ከዛ አሁን ወደ መቶ ሺዎች እንሄዳለን፣ ወደ ሚሊዮኖች እንሄዳለን። ሊሚት ያስቀመጥነው የለም፣ ግን ደግሞ ከብድር አንጻር ከምንሰጠው ገንዘብ አንጻር ሰውንም ከማለማመድ አንፃር አንጻር ስቴፕ ባይ ስቴፕ እያሰፋን እያሰፋን እያሰፋን ለመሄድ የሚያስብ ነው እንጂ ይህን ያህል ሊሚት ያስቀመጥንለት የለም። ተጠቃሚዋ ሶስና እስካሁን ባለው አገልግሎት ያገኘችውን ጥቅም እንደሚከተለው ትገልጻለች። እማራለሁ የማታ ማለት ስለዚህ፣ ልክ የትምህርት ቤት ክፍያ ሲደርስብኝ፣ ወየ ሰው አይና ያለው ስጡኝ ብዬ በደራለሁ ከሰው አሁን ግን ይሄኛው በማግኘት ቀጥታ አፕሊኬሽኑ ላይ ገብቼ ሚኒት እንኳን አይፈጅም። በጣም ቀላል ነው ዜ ነው። ስለዚህ እሱን ተጠቅሜ ክፍያዎች ሪፖርቲንግ መፈጸም እችላለሁ ማለት ነው። የቤት ክራይም ልክ እንደ የተለያየ ፋይና ገንዘብን የሚጠይቁ ነገሮች ሲያጋጥመኝ ቀጥታ ሰው የድሮ የሰው ፊት እያየው ነበረ የምጠይቀው ስጡኛ በድሮ የምለውን ግን በዚህ በመጠቀም ቀጥታ የ33 ፐርሰንት ወይም የ50 ፐርሰንትአማርጬ መውሰድ እችላለሁ። ሌላው የአገልግሎቱ ተጠቃሚ በመሆን 30 ከመቶ ያህል መውሰዱን የነገረን የአዲስ አበባ ነዋሪ አቶ እስራኤል በቀለ ነው ነው ለመጀመሪያ ጊዜ ስጠቀም የደሞዝ ወቅት አልነበረም እና ጆች ትምህርት ቤት ክፍያ ለመክፈል የተወሰነ ያስፈልገ ነበር አጋጣሚ ቀሚም ተጠቅሜ ከሰዎች መበደር ሳይጠበቅብኝ ቀጥታ ራሴ ደሞዜን ካቻ በመጠቀም መበደርና መጠቀም። ባለው የኑሮ ውድነት ውስጥ በጥሬ ገንዘብ መጠቀምና ከወር እስከ ወር ደሞዝ መጠበቅ በተለመደበት ሀገር ውስጥ እንዲህ አይነቱ የዲጂታል መተግበሪያው ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት ዋና ዋና ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል። ይሄ የደሞዝ ብድር መተግበሪያው የሚሰጣቸው ጥቅሞች በአጠቃላይ አንደኛ ፈጣን የሆነ የገንዘብ ፍላጎት በሚኖርበት ሰዓት ሰው ደሞዝተኛው ኪሱ ላይ ደሞዝ ላይኖር ይችላል፣ ገንዘብ ላይኖር ይችላል። በፍጥነት የጤና ችግር ቢያጋጥመው በፍጥነት የሚያገኝበት ለምሳሌ፣ አንድ ደሞዝተኛ የሆስፒታል ቢል መክፈል ሊከፍል ድንገት ገንዘብ እንትን ቢያቅተው ቶሎ ብሎ ከዚ ተበድሮ የሚከፍልበት ሂደት ነው ያለው። ሌላኛው ደግሞ ፋይናንሻል ኢንክሉዥን፣ ቅድም እንዳልኩት የሚያበረታታ ነው። በሀገሪቷ ውስጥ ለምሳሌ፣ አንድ ገጠር ላይ ያለ የግብርና ሰራተኛ የጤና ባለሙያ ከከተማ ውጭ ነው ያለው ትንሽ ገንዘብ ቢያስፈልገው የሰው ፊት ኢትዮጵያ ውስጥ ያው አስቸጋሪ ነው ብድር መጠየቅ ማለት ለክሬዲት መጥፎ አመለካከት ነው ያለን እና ብድር ጠየቀ አንድ ሰው ማለት በቃ ባህር ያርኮ ብሎ የሚያስበው አንድ ሰው እና ለዛ የሰው ፊት ሳይገርፈው ቺ የጤና ባለሙያ ወዲያው ተበድራ የምትከፍልበት ገንዘብ የምታገኝበት አንድ ባንክ እንዲሆን ሕብረተሰብ ራቅ ያለ ቦታ ያለ ሁሉ ወደ ፋይናንስ ስርዓቱ የሚመጣበት ፋይናንሻል ኢንክሉዥንን የሚያበረታታ ነው። ሌላው ደግሞ በተጨማሪ ቁጠባን የሚያበረታታ ዲሲፕሊን ዲሆነ የፋይናንሻል ማኔጅመንት ፐርሰናል ፋይናንሻል ማኔጅመንት ዲሲፕሊን ዲሆነ የሴቪንግ ስርዓት እንዲኖር ያደርግ። ካቻ ዲጂታል ፋይናንሽል ሰርቪስ ቴክኖሎጂ እና ገንዘብን አጣምሮ የሚሰራ ብርቱ ጥንቃቄ የሚጠይቀውን ይህን የአገልግሎት ዘር መንግስት ምን ያህል ይፈቅደዋል? ምን ያህልስ ይቆጣጠረዋል? ተብለው የተጠየቁት የካቻ ማርኬቲንግ እና ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ይመልሳሉ። የካቻ እንግዲህ በናሽናል ባንክ ላይሰንስ ተሰጥቶት በፔመንት ኢንስትሩመንት ኢሹወር ስራ ከጀመረ አንድ ሁለት አመት ሞልቶታል። ይህ ላይሰንስ እንግዲህ የሞባይል ገንዘብ ዝውውር፣ ዲጂታል ብድርና ቁጣባን ቁጣዋን ጨምሮ ሌሎች የተለያዩ ሰርቪሶች እዛ ላይሰንስ ውስጥ አሉ። ዲጂታል ባንክ ቴክኒክ ባንክ እኩል ሴትልመንቶች እንሰራለን እንችላለን ለናሽናል ባንክ ሪፖርት በየቀኑ እንልካለን። እያንዳንዱ ሜርመንት በናሽናል ባንክ ሬጉሌት እየተደረገን ነው የምንንቀሳቀሰው ሰው የካቻ ዲጂታል ዋና ስራ አስፈጻሚ አቶ አብርሃም ጥላሁን የዲጂታል ብድር አገልግሎትና ሂደት በአይነቱ አዲስ ብቅ እያለ የሚገኝ የዘመናዊ ቴክኖሎጂ አካል መሆኑን በመግለጽ ከነባሩ ጋር በማነጻጸር ያስረዳሉ። የዲጂታል ብድር የምንላቸው ሰዎች በተለምዶ ከባንክ ወይ ከፋይናንስ ተቋም ሄደው ብድር የሚወስዱበት አሰራር አለ። ቅርንጫፍ ሄደው ማመልከቻ ሞልተው አስፈላጊውን አስፈላጊው የነሱን የመክፈል አቅም የሚያሳዩ ሰነዶችን አሟልተው ያሟሉት ነገር ቅርንጫፍ ኮሚቴ ታይቶ ደግሞ እንደየመጠኑ እየታየ ወደ ላይ በሚመለከተው አካል ጸድቆ ረጅም ቀናትን የሚወስዱ ፕሮሰስ ተካሂዶ መጨረሻ ላይ ብድር የሚወስዱበት አሰራር አሁን ደግሞ ከቴክኖሎጂ ከመዘመን ጋር ተያይዞ በተለይ ዲጂታል ብድር የምንለው አነስተኛ ብድሮች ላይ የበለጠ ጥቅም ላይ እየዋለ ያለው በእኛም ሀገር በሌሎችም ሀገር ለምሳሌ እንደየ አገልግሎቱ አይነት መጠኑ ይለያያል ለአነስተኛና መካከለኛ ልሆኑ በንግድ ላይ ተሰማሩ ለምሳሌ ከመቶ ሺህ የአንድ ወር ከዛም ያነሰ ጊዜ እንዲሁም ሁለት ወርም የሚወስድ እንደየ አገልግሎቱ አይነት ዲዛይን እንደተደረገው የገበያው ፍላጎት ባንኩና ፊንቴኩ ተባብረው በሚሰሩት የፕሮዳክት ዲዛይን ላይ የሚመሰረት ይሆናል። ወይም ደግሞ አሁንኛ ገበያ ላይ ዘነው እንደወጣ ለምሳሌ ለደሞዝተኛው የሚሆን የዲጂታል ብድር ደሞዝ ከመድረሱ በፊት ሰዎች ለሚያስፈልጋቸው ወጪዎች የደሞዛቸውን የተወሰነ ክፍል በአስራ አራት ቀን የሚከፈል ወይም በአንድ ወር የሚከፈል እስከ ሀምሳ ሺህ ብር ድረስ የምንሰጠው አገልግሎት አለ። ይህ አገልግሎት እንግዲህ ሂደቱ ቅድም ያልኩት የተለመደ የአሰራር አለ። ይሄኛው ግን የመክፈል አቅሙን የሚገምተው ደንበኛውም ማመልከቻውን የሚያስገባው ከእጅ ስልኩ ሆኖ ነው የብድር ጥያቄ የሚያቀርበው ውሳኔውንም የሚሰጠው የብድሩ መፈቀድና ለመፈቀድ ውሳኔ የሚሰጠው የማሽን ነው ክሬዲት ስኮሪንግ ኢንጂን ይባላል የሰውየውን የፋይናንሻል ትራንዛክሽኖች እና ሌሎች መረጃዎችን ፕሮሰስ አድርጎ የመክፈል አቅሙን ገምቶ ይህን ያህል ብድር መውሰድ ይችላለህ ይለዋል ከተስማማ ደንበኛው የሚስጥር ቁጥሩን አስገብቶ እዛው የካቻ ዋሌት ላይ ብድሩ ይለቀቅለታል ማለት ነው ስለዚህ ከዚህ ከመደበኛው የሚለየው ነገር ምንድን ነው ከጥያቄው ጀምሮ ውሳኔ ሲሰጥ ሲለቀቅም ብድሩ ክፍያም ሲፈጸም ምንም አይነት የሰው ኢንተርቬንሽን ቅድም ባነሳዎት በመደበኛው ግን ከመነሻው ጀምሮ ቅርንጫፍ ሄዶ ደንበኛ ማመልከቻ ሞልቶ ፕሮሰስ ተደርጎ በየባለው ሃይራርኪ እንደ ውሳኔ ሰጪ አካሎቹ ላይ ድረስ ሄዶ ተፈቅዶ የሚመጣበት አካሄድ ነው። ግን በአጠቃላይ ዲጂታል ብድር አሁን ያሉት ለአነስተኛ ብድሮች ያለ መያዣ ቅጽበታዊ የሆኑ በጣም አስቸኳይ የሆኑ የፋይናንስ ንዶች ሲመጡ ይህንን ችግር የሚፈቱ አገልግሎቶች ናቸው ማለት ይቻላል። ከአስራ አምስት ዓመት አገልግሎት ጋር ከአራት ነጥብ አምስት ሚሊዮን በላይ ደንበኞች ያሉት መሆኑን የሚገልጸው የቡና ባንክ ከካቻ ዲጂታል ጋር በመተባበር በመላው አገሪቱ ከአራት መቶ በላይ እንደሚሆን በሚገልጻቸው ቅርንጫፎቹ እንደ አቦል ደሞዜ የመሳሰሉትን የዲጂታል ብድርና ቁጠባ አገልግሎት ለመስጠት ያለው ተስፋ ጠንካራ መሆኑን ገልጸዋል። በኢትዮጵያ ከ50 ከመቶ በላይ የሚሆኑ ዜጎች ከባንክ አገልግሎት ውጪ የሚገኙ መሆናቸው ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ቀጣዩን ዘገባችን የምናልፈው ደግሞ ወደ ትምህርት ይሆናል። ቀደም ሲል የሳምንታዊ ንግድና ምጣኔ ሀብት ዘገባችን የተካተል ነው። የትምህርትን የተመለከተውን ደግሞ ወደ ቀጣዩ ዘገባ የምናልፍ ይሆናል። በመላ ዓለም የማን ነው ታህሳስ 16 2017 ዓ.ም በመላዓለም በመላ ዓለም ላይ የላቀ የትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን መከታተል ከሚመርጣቸው አገራት መካከል አንዷ ዩናይትድ ስቴትስ ናት። በተለይ ትልቅ ስም ባላቸው አይቪ ሊግ ትምህርት ቤቶች እድል ያገኙ ዘንድ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ ወደሚገኙ ስምንት ዩኒቨርስቲዎች ማመለከቻቸውን ማመለከቻቸውን ይልካሉ። እድሉን የሚያገኙት ግን ጥቂቶች ብቻ ናቸው። ለዚህ እድል ከበቁት ኢትዮጵያና ትውልድ የኢትዮጵያን ወጣቶች ጋር አጭር ቆይታ ያደረጉ ሀብታሙ ስዩም የወጣቶችን ልምድ በቀጣዩ ዘገባ እንደሚከተሉ ያጋራናል። ታህሳስ 16 2017 ዓ.ም በአዲስ አበባ በተዘጋጀ መድረክ የመንግስት ዩኒቨርሲቲዎች ከትምህርት ሚኒስቴር እና ከቦርድ አመራሮቻቸው ጋር ስራዎቻቸውን ለመለካት ያስችላል የተባለ የመጀመሪያ የአፈጻጸም ኮንትራት ተፈራርመዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የትምህርት ጥራት ወድቋል የሚል ድምዳሜ ላይ በመደረሱ አጠቃላይ የትምህርት ዘርፍ ማሻሻያ እየተደረገ መሆኑን ጠቅሰዋል። በማሻሻያው መሰረትም የዩኒቨርሲቲ የትምህርት ጥራት ከፍተኛ ደረጃ ላይ እንዲደርስ፣ ዩኒቨርሲቲዎች በሥነ ምግባር የታነጹና ተጠያቂነት የሰፈነባቸው ተቋማት እንዲሆኑ እንዲሁም ለሀገር ጠቃሚ የሆነ ምርምር እንዲያከናውኑ የሚሉ ሶስት መስፈርቶች መቀመጣቸውን አድማጮቻችንና ተመልካቾቻችን ለተፈጠረ ቴክኒክ ችግር ይቅርታ እንጠይቃለን። ቀደም ሲል የተከታተላችሁት ከዚ ቤት ወደ እናንተ ያደረስ ነው። ዩኒቨርሲቲዎች ውጤታማ ስራ ካላከናወኑ ሁሉ ናቸው ላይቀጥል እንደሚችል የትምህርት ሚኒስቴር ማስታወቅ የተመለከተው ዘገባችን ነበር። አሁን ቀደም ሲሉ ያስተዋወቅኳችሁ ዘገባ ድርሶናል። እሱ ወደ ተመለከተው ቅንብራችን እናልፋለን። በየአመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርሲቲዎች የአንዱ ተማሪ የመሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን ዕድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሰውም። በእጅጉ የሚያስደንቅ ቅጽበት ነበር ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ሕልሜ ላይ ሳካ እንደሚችል ማሰብ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራችን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር። ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማናት መርዓት፣ ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም። የሚነግረንም ሰ የለም። እንደዚ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድል ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድደው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩኝ ነበረ። ስለዛ ሳልከፍተውን የቆየሁትን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ። ሳልከፍተው በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ፣ የሕክምና ነበር የደረሰኝ ኢትዮጵያ ባለሁበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት እና እዛ ቁጭ ብዬ ነው ለአባት ናደናት ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ። ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ህክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪላር ትምህርት ክፍል ሁለተኛ መተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች። በተለይ በይል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በይል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድኅረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር። የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ትውልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች። አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪ እና ተማሪ ኢንተራክሽኑ፣ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል። የራሳቸው የሆኑ ሰዓቶች ያመቻችሁልሃል። አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ፣ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሞር ፎከሳቸው ወደ ሪሰርች ነው፣ የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ተወራቸው በቃ ሙሉ ቀን አይደብቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ማስተማሩ እንደ ጎን ለጎን የሚታይ ስራ ነው። እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይተዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች። በማመለከትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛይንም ቀስ በቀስ አሻሽ እያለሁ። ዬል ዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ፣ በመጀመሪያ ያው ትንሽ ያስቸግራል። እውነት ነው፣ ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ ዩኒቨርሲቲዎቹን፣ ማወቅ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ ምንም ማለት አይደል፣ ያው ትንሽ ይከብዳል፣ እንደ ኢትዮጵያውያኑ ግን፣ አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ፣ ኢቨን ባይፈጠረ ራሱ ኮኔክሽኑን ለመፍጠር መሞከር ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ፣ የማክሰኞ ምሽት ዝግጅታችን ሊመስል ነበር። አስመሟየነው ነበሩ ካብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።